የዲደብልዩ ዜና አመሰግናለሁ። ሂሩት አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹም ዛሬ በአዲስ አበባ ከተማ አኗር መስጊድ የጅሙዓ ሰላት ለመስገድ በሄዱ ዜጎች ላይ የመንግሥት የጸጥታ አካላት በወሰዱት የኃይል እርምጃ የሞትና የመቁሰል አደጋ መድረሱን ፖሊስ አስታወቀ። ፖሊስ ረብሻና ግርግር ባለው የመስጊድ ፈረሳ ተቃውሞ የሁለት ሰዎች ሕይወት መጥፋቱን ሲገልጽ በተለያዩ የማኅበራዊ መገናኛ ዘዴዎች የወጡ መረጃዎች ግን የሟቾችና ተጎጂዎች ቁጥር ከፍ ያለ መሆኑን ያሳያል። ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ትላንት ባወጣው አስቸኳይ መግለጫ በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት የቋጨው የሰላም ስምምነት ከተፈረመ ወዲህ በተለይ በምዕራብ ትግራይ ዞን የትግራይ ተወላጆች በግዳጅ እየተፈናቀሉ በአካባቢውም የዘር ማጥፋት ዘመቻ እየተካሄደ ነው በማለት ድርጊቱን አውግዞ እንዲቆምም ጥሪ አድርጓል። ፑቲን በመጪው ነሐሴ ወር በደቡብ አፍሪቃ ጆሃንስበርግ በሚደረገው የብሪክስ ጉባኤ ይገኛሉ ተባለ። የመገናኛ ብዙሃንና ተንታኞች ግን የራማፎሳ መንግስት ጉባኤውን ወደ ሌላ አባል ሀገር ለማዛወር እያሰበ እንደሆነ ጠቁሟል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሩሲያና ዩክሬን መካከል የሚደረግ የሰላም ጥረት ተነሳሽነት የሩሲያን ወረራ ሕጋዊ እውቅና የሚሰጥ መሆን የለበትም ሲሉ አስጠነቀቁም። ዜና በዝርዝር ዛሬ በአዲስ አበባ ከተማ አንዋር መስጊድ የጁምዓ ሰላት ለመስገድ በሄዱ ዜጎች ላይ የመንግሥት የጸጥታ አካላት በወሰዱት የኃይል እርምጃ የሞትና የመቁሰል አደጋ መድረሱን ታወቀ። ፖሊስ ረብሻና ግርግር ባለው የሰልፉ የመስጊድ ፈረሳ ተቃውሞ የሁለት ሰዎች ሕይወት መጥፋቱን ሲገልጽ፣ በተለያዩ የማኅበራዊ መገናኛ ዘዴዎች የወጡ መረጃዎች ግን የሟቾችና ተጎጂዎች ቁጥር ከፍ ያለ መሆኑን ያሳያሉ። ከአንዋር መስጊድ በቅርብ ርቀት ፒያሳ ካቴድራል ትምህርት ቤት አካባቢ በሚገኘው በተለምዶ ቤኒ መስጊድ የዛሬ ጁምዓ ሶላት ስግደት ላይ የነበሩ አንድ የአይን እማኝ ለዶቼ ቬለ እንደተናገሩት በዚያ መስጊድ ያለው ህዝበ ሙስሊም ሰላቱን በሰላም አከናውኖ በመበተን ላይ ሳለ ከቀኑ ሰባት ሰዓት ግድም ከፍተኛ የቶክስ ድምፅና የድሮስልን አዛን በመስጊዱ ድምፅ ማውጊያ መሰማቱን አስረድተዋል። እንደ አይን እማኙ በዚህ ስፍራ ወደ አንዋር መስጊድ በማቅናት ላይ በነበረው ምዕመናንና የመንግስት የጸጥታ ኃይሎች መካከል በተፈጠረ አለመግባባት ፒያሳ አቡነ ጴጥሮስ ሐውልት አቅራቢያ አትክልት ተራ በሚባል አካባቢ የመንግስት ጸጥታ ኃይሎች በህዝቡ ላይ ያልተመጣጠነ ያሉት እርምጃ ሲወስዱ መመልከታቸውን ገልጸዋል። የቤት ለቤት አሰሳና ከፍተኛ የኃይል እርምጃ በጸጥታ ኃይሎች መወሰዱም እኚህ የአይን እማኝ ያስረዳሉ። ሎደቸቬለም ወደ መስጅድ እየሄድን ከመሀል በቆረጣ አስቀሩ። ወደ መስጅድ መቅረብ አይቻልም። ኒትራል የጦር ቀጠና ነው የሚመስለው እና ተኩስ ነው ያለው። አስበቃችስ ድብደባ ነው ያለው እና መሀል ያስገበተ መደብደብ ጀመሩ። ብዙ ሰዎች ወደቁ። እኔ በነበርኩ በስ አካባቢ ሁለት ልጆች ወድቀዋል። የፖሊስ ፓትሮል እንዴትን ሴት ልጅ ጥለውን ባል ስዋት ሄዷል። በዛ መሀል ነገሮቹ እየከፉ ሲመጡ ህዝቡም ዙሪያ ላይ ያገኘን ድንጋይ መወርወር ጀመር። ነገር ግን ከተገቢ በላይ ተኩስ ነበር እና ምንም ይሄ የሀይል መመጣጠንም የለም ቀጥታ ወደ ህዝብ መተኮስ ነበር እና ይሄ በመሆኑ ሰዎችን መሞት ጀመሩ። የመጀመሪያ እርዳታ እንኳን መስጠት አልተቻለም ነበር። እኚህ የአይን እማኝ የሰው ህይወት ስለማለፉም መመልከታቸውንም ተናግረዋል። ኮንፊርምድ የሆነ የሞተ ሰው አስራ ሁለት ሰው አለ። ከዛ በላይ ግን አራት ልጆች ህክምና ቦታ ሊገብተው ነበር። አንደኛው አልፏል። አሚን ሆስፒታል ነበር የነበረው እና አሁን ከደቂቃ ውስጥ በፊት እንደሞተ ተነግሮ የሚመልሱ የዶቼቬለ ዘጋቢ ወደ ስፍራው ለማምራት ያደረገው ጥረት ወደ አንዋር መስጊድ የሚያመሩ መንገዶች ሁሉ በጸጥታ ኃይሎች በመዘጋታቸው ስፍራው ላይ መድረስ አልተቻለም። በአድማ በታኝ ተሽከርካሪዎች የታጀቡ ከፍተኛ ቁጥር ያላቸው የፌዴራል ፖሊስ የመከላከያና የአዲስ አበባ ፖሊስ መንገዶችን አጨናንቀው መስተዋላቸውንም ተመልክተዋል። ስለ ክስተቱ ከእስልምና ጉዳዮች ከፍተኛ ምክር ቤት አመራር እንዲሁም ከአንዋር መስጂድ ኢማሞች ተጨማሪ ማብራሪያ ለማግኘት ያደረገው ጥረትም አልተሳካለትም። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊም ይህንን መረጃ እስካጠናቀርንበት ሰዓት ድረስ መረጃውን በማጠናቀር ላይ መሆናቸውን ገልጸውልናል ሲል ስዩም ጌቱ ከአዲስ አበባ ዘግቧል። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሂማን ራይትስ ዎች ትላንት ባወጣው አስቸኳይ መግለጫ በሰሜን ኢትዮጵያ ሲካሄድ የነበረውን ጦርነት የቋጨው የሰላም ስምምነት ከተፈረመ ወዲህ በተለይ በምዕራብ ትግራይ ዞን የትግራይ ተወላጆች በግዳጅ እየተፈናቀሉና በአካባቢውም የዘር ማጽዳት ዘመቻ እየተካሄደ ነው በማለት ድርጊቱን አውግዞ እንዲቆምም ጥሪ አድርገዋል። የኢትዮጵያ መንግሥት በምዕራብ ትግራይ በሰብአዊ መብት ጥሰት በተሳተፉ የአካባቢው ባለሥልጣኖችና የጦር አዛዦች ላይም አስፈላጊውን ማጣራት በማድረግ ተገቢውን እርምጃ ይውሰድ ሲልም ጠይቋል። ድርጅቱ በመግለጫው ኮሎኔል ደመቀ ዘውድና በላይ አያሌው የተባሉ ሁለት የአካባቢ ባለሥልጣኖች በትግራይ ተወላጆች ላይ በሚፈጸሙ የዘፈቀደ እስርና ማፈናቀል ወንጀሎች መሳተፋቸውን በምርመራ ማረጋገጡን አስታውቋል ሲል ገበያው ንጉሴ ዘግቧል። የኢትዮጵያ ፌዴራል መንግሥትና ህወሀት የተኩስ አቆም ስምምነት እንዲፈራረሙ ከስምምነቱ በፊትም ሆነ በኋላ ስኬት የታየበትን ያለው የማግባባት ሥራ ማከናወኑን የምስራቅ አፍሪካ የልማት በይነ መንግሥታት ድርጅት ኢጋድ አስታወቀም። ይህ የመንግስታት ቀጠናዊ ትብብር ድርጅት አባል ሀገራቱ የምግብ ዋስትናን እንዲያረጋግጡና የኢኮኖሚ ትብብሮችም እንዲያጠናክሩ የበኩሉን ስራ እየሰራ ነው ተብሏል። የድርጅቱ የጸጥታና ደህንነት ዘርፍ ፕሮግራምና የኢጋድ ተልእኮ በኢትዮጵያ ኃላፊ ኮማንደር አበበ ሙሉነህ በተለይ ለዶይቼ ቬለ እንደተናገሩት የኢትዮጵያ መንግሥት ኦነግ ሸኔ ብሎ ከሚጠራ ቡድን ጋር በዛንዚንባር ላይ በተደረገው የሰላም ውይይት የማቀራረብና የማወያይ ስራ አከናውነዋል። አሁንም ይህንን ስራ እየገፋበት ነው ብለዋል። የኢትዮጵያና የሱዳን የአልፋ ሸጋይ ድንበር ውዝግብ ወደ ለየለት ጦር መማዘዝ እንዳይሸጋገርም ኢጋድ የሁለቱን ሀገሮች መሪዎች ኬንያ ላይ በማገናኘት ጉዳዩ ሰላማዊ መፍትሔ እንዲያገኝ እገዛ ማድረጉም ተገልጿል ሲል ሰለሞን ሙጬ ከአዲስ አበባ ዘግቧል። ይህ ዶይቼ ቬለ ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን በመጪው ነሐሴ ወር በደቡብ አፍሪካ ጆሃንስበርግ በሚካሄደው የብሪክስ ጉባኤ ይገኛሉ ተብሏል። የመገናኛ ብዙሀንና ተንታኞች ግን የራማፎሳ መንግሥት ጉባኤው ወደ ሌላ አባል ሀገር ለማዛወር እያሰበ እንደሆነ ጠቁሟል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሌዲ ፓንዶር ሐሙስ ዕለት በተጀመረው የብሪክስ የውጭ ጉዳይ ሚኒስትሮች የሁለት ቀናት ስብሰባ ላይ ባደረጉት ንግግር የነሐሴው የመሪዎች ጉባኤ በደቡብ አፍሪካ እንደሚካሄድና የሩሲያ ፕሬዚዳንት ቭላዲሚር ፑቲን በጉባኤው ላይ እንደሚገኙ መጋበዛቸውን አረጋግጠዋል። ኢራን በአስራዎቹ የሚቆጠሩ የምዕራባውያን ሀገራት ፓስፖርት የያዙ ሲቪሎችን ማሰሯ ተነገረም። ከታሳሪዎቹ መካከል የዴንማርክና የአውስትራሊያ ዜጎች ይገኝባቸዋል ተብሏል። የሰብአዊ መብት ተከራካሪዎች እንዳሉት እነዚህ ታሳሪዎች ምንም አይነት የወንጀል ድርጊት ያልፈጸሙ ንጹሐን ሲቪሎች ናቸው። ኢራን በበኩላ ጉዳዩን በህግ እንዲታይ እንደምታደርግ እየወተወተች ነው። የሀገሪቱ የፖለቲካ አራማጆች በበኩላቸው ተመሳሳይ እስሮች ሊቀጥሉ እንደሚችሉ ስጋታቸውን እየገለጽ ነው ሲል የዘገበው አዣንስ ፍራንስ ፕረስ ነው። ከዩክሬን ጋር ከሚያዋስነው ቤል ቤልጎርድ በተባለ የሩሲያ ግዛት በተፈጸመ የከባድ ጦር መሳሪያ ድብደባ ሁለት ሩሲያውያን ሲቪሎች መገደላቸው ተነገረ። ሩሲያ በአካባቢው በዩክሬን ኃይሎች ላይ የጀመረችው ውጊያ በተከታታይ ስድስተኛ ቀኑን መያዙ ተነግሯል። በዞኑ ደቡባዊ ምዕራብ አቅጣጫ የሚካሄደው የከባድ ጦር መሳሪያ ድብደባ እያየለ በመምጣቱ በመቶዎች የሚቆጠሩ ሲቪሎች አካባቢውን ለቀው እየተሰደዱ እንደሆነ አጃንስ ፍራንስ ፕረስ ዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሩሲያና ዩክሬን መካከል የሚደረግ የሰላም ጥረት ተነሳሽነት የሩሲያን ወረራ ህጋዊ እውቅና የሚሰጥ መሆን የለበትም ሲሉ አስጠነቀቁም። አስራ ስድስተኛ ወሩን ያስቆጠረውን የሩሲያ ወረራ አስመልክተው ብሊንከን እንዳሉት በስም ያልገለጿቸው ነገር ግን አንዳንድ ሀገራት ያውላቸውን በሚቀጥሉት ሳምንታት የተኩስ ማቆም ስምምነት እንዲደረግ ጥሪ ለማድረግ አቅዷል ብለዋል። ብሊንከን አያይዘውም ማንኛውም የሰላም ጥረት የዩክሬን ሙሉ በሙሉ ያሳተፈ እንዲሁም ሞስኮ ድርሻዋን የምትወጣበት የመልሶ ግንባታ ያካተተ መሆን አለበት ብለዋል። ከዚህ ውጭ ግን የዩክሬን መሬት በኃይል ወራ የያዘችውን ሩሲያን ሕጋዊ እውቅና በመስጠት የሚሸልምና ተወራሪዋ ዩክሬንን የሚቀጣ ነው ሲሉ አሳስቧል፣ ሲል አሶሺየትድ ፕሬስ ዘግቧል። ይህ ዶይቸ ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። ዛሬ በአዲስ አበባ ከተማ ኗር መስጊድ የጅሙዓ ሰላት ለማካሄድ በሄዱ ዜጎች ላይ የመንግሥት የጸጥታ አካላት በወሰዱት የኃይል እርምጃ የሞትና የመቁሰል አደጋ መድረሱን ታወቀ። ፖሊስ ረብሻና ግርግር ባለው የመስጊድ ፈረሳ ተቃውሞ የሁለት ሰዎች ሕይወት መጥፋቱን ሲገልጽ፣ በተለያዩ የመገናኛ ዘዴዎች የወጡ መረጃዎች ግን የሟቾችና ተጎጂዎች ቁጥር ከፍ ያለ መሆኑን ያሳያል። ዓለም አቀፉ የሰብዓዊ መብት ተሟጋጅ ድርጅት ሂማን ራይትስ ዎች ትላንት ባወጣው አስቸኳይ መግለጫ በሰሜን ኢትዮጵያ ሲካሄድ የነበረውን ጦርነት የቋጨው የሰላም ስምምነት ከተፈረመ ወዲህ በተለይ በምዕራብ ትግራይ ዞን የትግራይ ተወላጆች በግዳጅ እየተፈናቀሉና በአካባቢውም የዘር ማጽዳት ዘመቻ እየተካሄደ ነው በማለት ድርጊቱን አውግዞ እንዲቆምም ጥሪ አቅርቧል። ፑቲን በመጪው ነሐሴ ወር በደቡብ አፍሪካ ጆሐንስበርግ በሚካሄደው የብሪክስ ጉባኤ ይገኛሉ ተባለም። የመገናኛ ብዙሃንና ተንታኞች ግን የራማፎሳ መንግሥት ጉባኤው ወደ ሌላ አባል ሀገር ለማዛወር እያሰበ እንደሆነ ጠቁሟል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሩሲያና ዩክሬን መካከል የሚደረግ የሰላም ጥረት ተነሳሽነት የሩሲያን ወረራ ሕጋዊ ዕውቅና የሚሰጥ መሆን የለበትም ሲሉ አስጠነቀቁም። ዜና በዚሁ አበቃም።